ዛሬ የተጀመረው የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ መደበኛ ስብሰባ የዩናይትድ ስቴትስ ለጣለችው ማዕቀብ አሉታዊ ውሳኔ ከማሳለፍ ተቆጥቦ ዲፕሎማሲያዊ አማራጮችን እንዲጠቀም ሲሉ አንዳንድ ምሁራን መከሩ ይለናል። ምሁራኑ የውጭ ተጽዕኖ በውስጥ ያለውን ችግር ካለመፍታት የመነጨ በመሆኑ መንግስት ለውስጥ ጉዳይ ትኩረት እንዲያደርግ መጠየቃቸውን ገልጾ እነሆ ተከታዩን አድርሰናል። በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽፋ የተደረገውና ዛሬ የተጀመረው የፓርቲው ስራ አስፈጻሚ ኮሚቴ መደበኛ ስብሰባ በጥቅሉ አያሌ ወሳኝ ጉዳዮች ላይ የሚመክር ከመባሉ ውጭ ዝርዝር ጭብጦች አልሰፈሩበትም። የአሜሪካን መንግስት በኢትዮጵያ ከፍተኛ የመንግስት ባለስልጣናት ላይ ማዕቀብ ባሳረፈ በቀናት ልዩነት እየተካሄደ ያለው ስብሰባ መደበኛ ይሁን እንጂ ወቅታዊ ጉዳዮች ላይ ሊያነጣጠር እንደሚችል ነው ምሁራን ሀሳባቸውን የሰነዘሩት። በወሎ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ጀማል ሰሄድ እንደሚሉት የኢትዮጵያ ቤተክርስቲያን እየተፈታተኑ ያሉ ግን ደግሞ መሰረታዊ መፍትሄ የሚሹ ጭብጦች ሊስተናገዱ ይችላሉ። በስብሰባው የአሜሪካ የጉዞ ገዳ በመጀመሪያ ረድፍ ነው ማስቀመጠው ኔ ሁለተኛ፣ የሱዳን ጉዳይ እና ወታደራዊ ልምምድ ከግብጽ ጋር እያደረገች መሆኑ፣ ሶስተኛው እንግዲህ የዲፕሎማሲ ከበባ በግብጽ በኩል የተካሄደብን ነው፣ እና ይህም አንድ ጉዳይ ይሆናል ብዬ ገምታለሁኝ። የህዳሴ ግድቡ ሙሊትም የተቃረበ ነው። የምርጫውም ጉዳይ አለ። የውስጥ ጦርነትና ጸጥታ ጉዳዮችም አሉ። በሐዋሳ ዩኒቨርሲቲ የመንግስት አስተዳደር እና ልማት ምሁሩ ዶክተር ዶክተር ፍቅረ ከተዘረዘሩት ጭብጦች በተጨማሪ ኢትዮጵያን ወደ አልተገባ ክፍፍልና የደህንነት ስጋት የከተታት የፓርቲው አመራሮች አለመግባባት የትኩረት አጀንዳ ሊሆን እንደሚችል ይናገራሉ። እንደሚታወቀው በቅርብ ጊዜ ወዲህ በብልጽግና የሪጂናል ቻፕተርስ ወይም የክልል ጽህፈት ቤቶች በኩል አንዳንድ አለመግባባቶች እንዲያም ሲል የቃላት ውርውር እንመለከታለን እና በአመራሩ መካከል ክፍተት መኖሩን ያሳየናል። ይህም ክፍተት በሀገሪቱ ለሚፈጠሩ አንዳንድ ብጥብጦች የራሱን የሆነ አስተዋጽኦ ያደርግ ነበር። እነዚህ አይነት ብጥብጦች ከቀጠሉ አሁን የውጭ ግፊት መቋቋምን የበለጠ ከባድ ያደርገዋል። ስለዚህ በዚህ ስብሰባ ወቅት አመራሮቹ በውስጣቸው ያለውን ችግር ለጊዜው ቢሆን ወደ ጎን ትተው ጥተው የዓላማ አንድነታቸውን በማጠናከር የውጭን ተጽዕኖ ለመቋቋም የበለጠ አመራሩ መካከል አንድነት መፍጠር እንደሚያስፈልግ አምነውበት በዚህም ጉዳይ ይወያያሉ የሚል ግምት አለኝ። ኢትዮጵያ ምሁራኑ ፕሮክሲ ዋር እያሉ በሚጠሩት የውክልና ጦርነትም ተጠቂ ልትሆን እንደምትችል ስብሰባው ግምት ውስጥ አስገብቶ የመፍትሄ አቅጣጫ ማስቀመጥ እንዳለበትም አመልክተዋል። አንዳንድ አሜሪካውያን የፖለቲካ ሰዎች ከኢትዮጵያ ጎን መቆማቸው ተስፋ ሰጪ ነው ይላሉ አስተያየት ሰጪዎቹ። የኦክላሆማውን ሴናተር ጂም ኢንሆፍ መግለጫ ዋቢ በማጣቀስ የመቶ ሀያ ዓመት እድሜ ያስቆጠረ ትልቅ የዲፕሎማሲ አጋር በዚህ ደረጃ ወርዶ ለማሳጣት መሞከር የውጭ የዲፕሎማሲ ጠለፋ፣ እንዲሁም ጫና ማሳደር እንግዲህ በጣም በአሜሪካኖች ጭምር ራሱ እየተወቀሰ የሚገኝ ነው። ሴናተሮችም እያሉ ያሉት እንግዲህ የኢትዮጵያን መንግስት መደገፍ ሲገባ ያለበትን ትንሽ ክስተት ተጠቅሞ አብዛኛው የሚሰራቸውን ስራዎች በአሉታዊ መልኩ መመልከትና የአለም አቀፍ የዲፕሎማሲ ተጽዕኖ ማስገባት ተገቢ አይደለም እያሉ ነው። እና ብዙ ስራዎች ይጠበቅብናል። ኢትዮጵያ የተዳከመች ሀገር መስላ እንድትታይ አድርጓታል። አገር ውስጥ የሚፈደሩ ፍጥረቶች መንግስት ኤፌክቲቭ ነገሮችን እየተቆጣጠረ ያልመሰለ እንዲሆን አድርጎታል። ይህ አይነት ፒክቸር ልኳል። ስለዚህ ኢትዮጵያ ሰላሟን ካጠናክረች ኢትዮጵያ ውስጥ ያለውን መረጋጋት በደምብ ማምጣት ከተቻለ የዚህ አይነት ድጋፎችን ኢትዮጵያ የበለጠ ካፒታላይዝ ማድረግ ትችላለች። በአሜሪካውያን ባለስልጣናት ላይ የጉዞ እገዳ መጣል፣ በሶማሌ የሚገኙ ኢትዮጵያውያን ሰላም አስከባሪ ኃይሎችን ወደ ሀገራቸው መመለስ የሚሉና በማህበረሰብ አንቂዎች በስፋት እየተቀነቀኑ የሚገኙ አስተሳሰቦች ኢትዮጵያን ከመጉዳት ያለፈ ፋይዳ የላቸውም ይላሉ ምሁራኑ። ይልቁንም ስብሰባው አሜሪካ ለወሰደችው ማዕቀብ አሉታዊ ምላሽ ማሳለፍ እንደሌለበት ነው ምሁራኑ ያሳሰቡት። ዲፕሎማሲያዊ ጥረትና አሟጦ መጠቀም አማራጭ የሌለው ምርጫ መሆኑን አጽንኦት በመስጠት ይህን ጉዳይ ለመፍታት እንግዲህ አሉታዊ ሰጥቶ መቀበል የሚለውን ነገር ትተን እንግዲህ አዎንታዊ እነሱ ጥሩ ነገር እንዲያደርጉልን ካልሆነ ደግሞ አግሬሲቭሊ የመጡ ከሆነ ስሜታቸውን መቆጣጠር በማይችሉበት መልኩ የውስጡ ምስጢራቸው ሁሉ በውጭ በገሀድ የሚያደርጉት እንቅስቃሴ ስላለ ይህንን እንግዲህ እንደ ታዳጊ ሀገር እንደ ደሃ ሀገር ዋጋ እንዳያስከፍሉን ዲፕሎማሲን ቅድሚያ መስጠት ያስፈልገናል። ድክመታችን እዚህ ምን ላይ ስለሆነ ማለት ነው። አሜሪካ የዓለም ሀያል ሀገር ነች። እገዳዎች በመጣል አሜሪካ ላይ ሊታደርስ ስለው ተጽዕኖ ብዙም አይታይ። ስለዚህ የአሜሪካ የኢትዮጵያ ዋነኛ አጋሯነች በተለይ ሽብርተኝነትን በተመለከተ አሜሪካ ዋነኛ አጋሯነች ስለዚህ አሜሪካ የኢትዮጵያን አጋርነት ማላላት የፈለገችበት የራሷ ስህተቶች ሊሆኑ ይችላሉ። እሱን አስባለ ስለዚህ ለአሜሪካ ተመጣጣኝ የሆነ መልስ ለመስጠት እነዚህ ኢትዮጵያ ልትወስዳቸው የሚችላቸውን እርምጃዎች አሜሪካ ላይ ኢትዮጵያ የምትፈልገውን ያክል ጉዳት ያመጣሉ የሚል ግምት የለኝም። ካላቸው ሊኖራቸው የሚችለው ሲምቦሊክ ሲግኒፊካንሳቸው የእነሱ ነቀዝ የበላ ሱ ምን ያደርግልናል አይባልም። እንደ ጎዳን ቢያንስ መግለጽ መቻል ነው የኢትዮጵያ መንግስት ያለበት። ማዕቀቡ ጎዳን ነው። እናንተ ማዕቀብ አልጎዳንም ከተባለ ማቀብና የማዕቀብ ይጣልብን አይነት ነገር ጥሪ ይመስላልና ይህን ጉዳይ ኤምባሲዎቻችን፣ የውጭ ድርጅቶች፣ የኢትዮጵያ አገር አካላት፣ ጥቁር አሜሪካውያን፣ የአሜሪካ ህዝብ ጋር መስራት ያስፈልጋል። በተለይ የአፍሪካ ህብረትን የመሳሰሉ አህጉራዊ ተቋማት ከኢትዮጵያ ጎን እንዲሰለፉ ስብሰባው ጥሪ እስከ ማስተላለፍ የሚደርስ ስራ መስራት እንዳለበትም አመላክተዋል። የአፍሪካ ችግር በአፍሪካ ይፈታል የሚለውን እና አጀንዳ ሀያ ስልሳ ሶስትን እውን እንዲሆን ከተፈለገ እነዚህ ጥቃቅን የሚመስሉ በአንድ ሀገር ላይ ብቻ ተኮር የሚመስሉ ነገ በሌላ የአፍሪካ ሀገር ላይ የማይደርሱ አይደሉም እና ይህንን የአፍሪካ ህብረት እንደ ህብረት በከፍተኛ የሆነ ትኩረት በኢትዮጵያ ቀስቃሽነት ቢሰራ የአፍሪካዊ መፍትሄ ያስፈልገዋል። ከአሜሪካና ከኢትዮጵያ መካከል የተፈጠረው ጉዳይ ከሌላ የአፍሪካ ሀገርን በተለይ ግብፅን የሚነካካ ይሆናል። ስለዚህ የአፍሪካ ህብረት በኔ አመለካከት የኢትዮጵያን ለማስደሰት ስለሚወስዳቸው ነገሮች ግብጽን ላለማስከፋት እርግጠኛ መሆን ያለበት ይመስለኛል። ስለዚህ ሁለቱም ባላንስ ለማድረግ ይመስለኛል ዝም ማለት ነው የመረጠው። የኢትዮጵያ መንግስት ጥሪ ማቅረብ አለበት፣ የአፍሪካ ህብረት ይህን ጉዳይ እንዲያወግስ ኦፊሻሊ ጥሪ ማቅረብ አለበት። ቻይናን እንግዲህ ከአፍሪካ እናስወጣት የሚለው ፕሮጀክት ውስጥ ገብቶ ይሄ በትክክል ፎሪን ፖሊሲ መጋዚን የተለያዩ የአሜሪካን ጽሁፎች የሚያሳኝ ውጤት አፍሪካን እንዴት ወደ አሜሪካ ሰራሽ አሜሪካን ፍላጎት የሚያከብር እና በአሜሪካ ጥላ ስር ያለ አንድ ህብረትን መስረት አይነት ነገር ነው እንቅስቃሴው፣ እና አሜሪካ የተበለጠችው አፍሪካ ላይ ነው። ለቻይና ቴክኖሎጂ ማድረግ፣ ኢኮኖሚ ማድረግ፣ አፍሪካ እንደተጠያቂ እያደረጉ ስለሆነ አፍሪካን፣ ምስራቅ አፍሪካን በአጠቃላይ እንደገና ወደ ራሳቸው አዙሪት የማስገባት ሁኔታ እንቅስቃሴ ነው እየተካሄደ ያለው እና እንደ አፍሪካዊ ይህን ፓር አፍሪካኒዝምን ቀስቅሶ ይህን ማጋለጥ የኢትዮጵያ ጉዳይ ነው። ኢትዮጵያ ላይ የተጣለው ማዕቀብ እንግዲህ፣ ነገ ነጻ የውጭ ጉዳይ ፖሊሲን ለማራመድ እሚሞክሩ የአፍሪካ ሀገራትን አሁን ነገን የሚጠልፍ ጉዳይ ነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።